अज़र इसका ख्वाहिश। बैंचोपिया स्पेस साइंस न्यूज़ और स्पेशल इनस्टिट्यूट न्यूज़, बैंचोपिया ब्रोडकास्टिंग के कॉरपोरेशन तरफ़, बीएफएमआरटीस जितना सेवाएँ नितव्यांड ये मिकार्ब प्रोग्राम। कमेटी इसका ख्वाहिश। ሰላም፣ ጤና ይስጥልኝ ውድ የአገር ልጆች። ዘወትር እሁድ በዚህ ሰዓት ወደ እናንተ የሚደርሰው ከመደረስ ከህዋ መሰናዷችን እነሆ ተጀምሯል። ባሳለፍነው ሳምንት የምልከታ ወይም የእይታ አስትሮኖሚ ላይ ትኩረቱን ያደረገ መሰናዶ ወደ እናንተ ማድረሳችን ይታወቃል። ምልከት አስትሮኖሚ ታሪካዊ አመጣጥ እንዲሁ ብንመለከት ለምሳሌ የጥንት ስልጣኔ ብንጀምር የምልከት አስትሮኖሚ የሰው ልጅ የማወቅ ጉጉት ካለበት ጊዜ ጀምሮ ያለ ነው። እሱም በሺዎች ለሚቆጠሩ ዓመታት የተዘረጋ ነው። በዛሬው መሰናዷችን ደግሞ ትኩረቱን አስትሮኖሚና አስትሮፊዚክስ ላይ ያደረገ ዝግጅት እናስደምጣችኋለን። ቆይታችሁን ከኢቢሲ ኤፍኤም አዲስ 97 ነጥብ አንድ ከመደር እስከ ህዋ ሳምንታዊ መርሃ ግብር ጋር እንድታደርጉ በአክብሮት እንጋብዛለን። መልካም ቆይታ። አስትሮኖሚ የሰማይ አካላትንና ክስተቶችን መመልከትና መግለጽ ትኩረት ያደረገ ሳይንስ ነው። ቴሌስኮፖችን እና ሌሎች መሳሪያዎችን በመጠቀም የጠፈር መረጃዎችን መሰብሰብ መተንተንና፣ የከዋክብቶችን፣ የፕላኔቶችን፣ የጋላክሲዎችንና ሌሎች የሰማይ አካላትን አቀማመጥና እንቅስቃሴ ማጥናትን ያካትታል። ከዚህ ጎን ለጎን ደግሞ የሰማይ አካላትንና አጠቃላይ አጽናፍ ዓለሙን መረዳት መፍጠር የአስትሮፊዚክስ ኃላፊነት ነው። የፊዚክስ ሕጎች የከዋክብትን፣ የጋላክሲዎችንና መሰለ የጠፈር አካላትን ባህሪና ዝግመተ ለውጥን ለማብራራት በተግባር ላይ ይውላሉ። በአስትሮኖሚና በአስትሮፊዚክስ መካከል ያለውን ልዩነት በስፋት እንዲያብራሩልን ዶክተር ሰብሉ ሁምኔ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት የአስትሮኖሚና አስትሮፊዚክስ መሪ ስራ አስፈጻሚና ተመራማሪን ጋብዘናቸዋል። ስሜ ዶክተር ሰብሉ ምን ይባላለሁ። በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በአስትሮኖሚ ና አስትሮ ፊዚክስ ለመሪ ስራ አስፈጻሚና ተመራማሪ ነኝ። አስትሮኖሚ ማለት እንግዲህ ሁለት ቃላት ነው። አስትሮኖሚ ና አስትሮ ፊዚክስ ብለን ዲፋይን እናደርጋለን ወይ እንገልጻለን መጀመሪያ ያው ሳይንሱ አሁን ያለንበት አለም አለም አጽናፈ አለም ውስጥ አስትሮኖሚ ና አስትሮ ፊዚክስ አስትሮኖሚና ስፔስ ሳይንስ አስትሮኖሚና ኮስሞሎጂ ወይ ደግሞ አፕላይድ ሳይንስ ብሎ ይጠሩታል። ከሀገር ወደ ሀገር ይለያያልና ና እንደ እያጠራሩ ማለት ነው። ከላይ ያሉ አስትሮኖሚ ያለ ከታች ያሉት ደግሞ ምደባዎች ይኖራሉ፣ ክፍሎች ይኖራሉ ማለት ነው። የአስትሮኖሚ ስለዚህ የአስትሮኖሚን ስንገልጾ ያው ሰው ልጅ እዚህ ምድር ላይ ያው ከተገኘበት ጊዜ ጀምሮ ወደ ሰማይ ቀና ብሎ የተመለከተበት እና ያ አስትሮኖሚ ደግሞ ምንድነው የሰማይ አካላትን የሚያጠና ተፈጥሯዊ ሳይንስ ማለት ነው። በሌላ አገላለጽ አስትሮኖሚ ሁለገብ ተፈጥሯዊ ሳይንስ ማለት ነው። ሁለገብ ተፈጥሯዊ ሳይንስ ሆኖ ምንን ያጠናል? አስትሮኖሚ ስለ ክስተቶችና፣ ስለ ሰማይ አካላት፣ ስለ ህዋ፣ ስለ ጠፈር፣ ሰማይ አካላትን ያጠናል ማለት ነው። ይሄን ስንል እነዚህ ሁለቶቹ ምንድን ናቸው፣ የሰማይ አካላት ምንድን ነው፣ ክስተቶች ውስጥ ምንድን ናቸው የሚለው ማለት ነው። እነሱን ደግሞ እናያለን። እነዚህ ክስተቶች ከመሬት አንጻር ወይ ከመሬት እይታ አንጻር ወይ ደግሞ ከስርዓተ ፀሐያችን አንጻር ምን ይመስላሉ? ስርዓተ ፀሐያችን ውጭ ወይ ደግሞ ከመሬት እይታ ውጭ ያሉት ስ ደግሞ ምንድን ናቸው? እነዚያ ክስተቶች እንደ እነዚያ ክስተቶች ደግሞ እዚህ ጋር የምናየው ከመሬት እይታ ክስተት ወይ ከመሬት እይታ ውጭ ወይም ደግሞ ከመሬት እይታ አንጻር የምናየው ክስተቶች ጋር ይገናኛሉ ወይ አይገናኝም የሚለውን እነዛን ለማየት እንሞክራለን ማለት ነው። ስለዚህ መጀመሪያ አስትሮኖሚ የሰማይ አካላትን የሚያጠና ተፈጥሯዊ ሳይንስ ብያለሁ። እነዛ የሰማይ አካላት ምንድን ናቸው? እነማን ናቸው? የሰማይ አካላት የምንላቸው ክስተቶቹና የሰማይ አካላት ይለያያሉ። አንዳንዴ የሚያጋጨን ስላለ ማለት ነው። የሰማይ አካላት የምንላቸው እነ ኮከቦች አሉ? ጋላክሲ አለ። እነዚህ ስሞች የምንጠራቸው አሁን ኮከቦች ወይ ደግሞ በእንግሊዝኛ ስታር እንላለን። ጋላክሲ ጋላክሲ ብለን ነው የምንጠረው። የዓለም አጽናፈ ደግሞ ዩኒቨርስ ብለን እንጠራለን ማለት ነው። እና ሌሎች ደግሞ የዩኒቨርሳችን ወይ ደግሞ የዓለም አጽናፋችን ይዘቶች አሉ። እነዛ ምንድን ናቸው? እነ ኮሜት አለ፣ አስትሮይድ አለ፣ ኤክሶፕላኔቶች አሉ። እነዚህ የሳይንሳዊ አጠራር ማለት ነው። ዓለም አቀፍ ላይ ሳይንቲስቶቹ ወይ አስትሮኖመር እና የተስማሙበት ማለት ነው። ሳይንቲስቶች ስንል ሁሉንም ስለሚያቅፍ አስትሮኖሚ የሚያጠኑት ደግሞ አስትሮኖመርስና አስትሮፊዚስት ተብሎ ነው የሚጠሩ። ስለዚህ እነዚህ አስትሮኖመርስ ወይ አስትሮፊዚስት ስለምን ያጠናሉ? ስለ እነዚህ ሰማይ አካላትን ያጠናሉ። እንዴት ያጠናሉ? ምን ምንስ ያጠናል? አስትሮኖመር ምንድን ነው የሚያጠነው? አስትሮፊዚስት ደግሞ ምንድን ነው የሚያጠነው? አሁን እነዚህ የሰማይ አካላት አለ። እነዚህን የሰማይ አካላት በሁለት ማየት እንችላለን። አንደኛው በመልከታ ሁለተኛ በንድፍ ሀሳብ ወይ ቴዎሬቲካል ፊዚክስ ማለት ነው። ቴዎሬቲካል አስትሮፊዚክስ ብለን የምንጠራቸው ማለት ነው። ምልከታ የምናያቸውን እነዚህን የሰማይ አካላትን አጠቃላይ የሚያየው አስትሮኖሚ ነው ወይ ደግሞ አስትሮኖመርስ እነዚህን ያጠናሉ። እነዚህን ደግሞ የተፈጥሮ ሕግን ተጠቅመን ለምሳሌ አራት የተፈጥሮ ሕግ አለ። እነዛን ሕግጋቶች ተጠቅመን ደግሞ አስትሮፊዚስቶች ያጠናሉ ማለት ነው። አስትሮኖመርስ ወይ ደግሞ አስትሮኖሚ በአጠቃላይ ስለ ሰማይ አካላትን ብቻ ያንን በምልከታም በንድፈ ሀሳብም የሚያጠና ተፈጥሯዊ ሳይንስ አስትሮፊዚክስ ደግሞ የሌሎች መስኮች አሉ እና፣ ኬሚስትሪ አለ፣ ፊዚክስ አለ፣ ባዮሎጂ አለ። እነዚህን ተጠቅሞ እነዚህን ህግና ተፈጥሮዊ ህጎችን ተጠቅሞ ስለ እነዚህ ሰማይ አካላት ለአኗኗራቸው ስለ አሟሟታቸውን የሚያጠና ተፈጥሮዊ ሳይንስ ማለት ነው። እሱ የዚህ የአስትሮኖሚ ብራንች ወይ ደግሞ የስፔስ ሳይንስ ክፍል ሆኖ ነው ዝግመተ ለውጣቸውን የሚያጠና ትልቁ የዓለማችን ሳይንስ ዘርፍ በንድፈ ሀሳብ ጋር የተቆራኘ አስትሮፊዚክስ ማለት ነው። ስለዚህ እነዚህ አስትሮኖመርና አስትሮፊዚስት ወይ ደግሞ አስትሮኖመር ወይ አስትሮኖሚ ብለን ጠርተ ስለዚህ እነዚህ ስለ ሰማይ አካላት በአጠቃላይ የሚያጠኑ ሳይንቲስቶች ወይ ደግሞ አስትሮኖሞች እንላለን። ይህንን ካል እነዚህ አስትሮኖመሮች ወይ ደግሞ አስትሮፊዚስቶች ስለ ሰማይ አካላትን በሁለት ከፍሎ ያዩታል። አስትሮኖመሮች ወይ አስትሮፊዚስት ማለት ነው። እነዚህ የተያያዙ ናቸው። አስትሮፊዚስት ስለ ቲዎሪ ነው። ኖርማሊ ስለ ቲዎሪ ነው፣ አስትሮፊዚስት ማለት ነው። ማቴማቲክስ፣ ኬሚስትሪ፣ ባዮሎጂ የነዛን ህግን ተጠቅሞ የሰማይ አካላትን ጥናት ያደርጋሉ። ለምሳሌ አስትሮባዮሎጂ ስንጠቀም እዛ አንዱ የሰማይ አካላት ላይ ህይወት አለ ወይስ የለም፣ በዛ ዙሪያ ለምሳሌ አንዱን ስታር ብንወስድ ከኛ ስራ ተጻሐይ ውጭ ያሉትን ሌሎች ኮከቦች አሉ። በዛ ዙሪያ ህይወት አለ ወይ የለም ፕላኔቶች አሉ ወይ የሉም ብለን ስናጠና ባዮሎጂካሊ ባዮሎጂ ያስፈልጋል ማለት ነው። እያንዳንዱ እነዛን የስራ ተጻሐይ ደግሞ የራሳችሁ የሆነ ኬሚካል አላችሁ ኬሚካል ኮምፖዚሽን የምንለው ማለት ነው። የሃይድሮጂን ልክ ያቺ ምድር ስትፈጠር ወይ ደግሞ አለማች ሲፈጠር ዩኒቨርስ ሲፈጠር መጀመሪያ የመጣንበት ወይ ፋንዳሜንታል ፓርቲክሎች አሉ ከዛ ነው የተፈጠረው ይሄ አለም ማለት ነው። ሃይድሮጂን ነው። አሁን አሁን ያለንበት ሃይድሮጂን አተም ላይ ነው ያለነው። ከዛ በፊት ግን የነበረው ፕሮቶን ኒውትሮንና እንደ ኤሌክትሮን ማለት ነው። ከዛ በፊትም ሌላ ለፊዚክስ ሊደርስ ያልቻለበት ማለት ነው። ለዛ ነው አሁን በዓለማችን ላይ የደረስንበት አንደርስቲያን ያደረግነው የተረዳንበት ትንሽ ናት። አራት ነጥብ አምስት እስከ አምስት ያለው ማለት ነው። ሌላው ደግሞ በኢንፎርሜሽን ደረጃ ነው እንጂ በኢንፎርሜሽን ደረጃም ደግሞ የተሟላ አይደለም ማለት ነው። ለዛ ነው አሁን እቺን አራት ነጥብ አምስት ይዘን እዚህ የኛ ስራተ ፀሐይ ውስጥ ሆነን የኛ ምድር ላይ ሆነን ሌሎቹን ጥናት የምናካሂደው ማለት ነው። ስለዚህ አስትሮኖሚ የእኛ ፕላኔት አየር አካባቢ ውጭ ያሉትን ነው የሚያጥነው ማለት ነው፣ አስትሮኖሚ። ስለዚህ ያ ደግሞ በአስትሮኖሚ በአስትሮፊዚክስ ወይ ደግሞ በቲዎሬቲካል አስትሮፊዚክስ ወይ በንድፈ ሀሳብና በአስትሮኖሚ ምልከታ የተደገፈ ጥናት ነው የሚያደርጉት ማለት ነው። እነዚህ ጥናት ሲያካሂዱ ክስተቶች ይፈጠራሉ በሰማይ አካላት መካከል በጋራ በሚያደርጉት እንቅስቃሴ በስበት ኃይል ክስተቶች ይፈጠራሉ። ያ ተፈጥሯዊ ክስተት ነው። ለምሳሌ ከመሬት እይታ አንጻር የሚከሰቱ ክስተቶች እነ ግርዶሽ ማለት ነው። የፀሐይ ግርዶሽ አለ፣ የጨረቃ ግርዶሽ ብለን የምንጠራቸው እነዛ በሶስት ሰማይ አካላት መካከል የሚከሰቱ ክስተቶች ናቸው። ፀሐይ፣ መሬትና ጨረቃ መካከል የሚከሰቱ ክስተቶች ማለት ነው። ስለዚህ እነዚህ የቀን ክስተትና የማታ ክስተት ብለንም የምንካፈልበት ጊዜም አለ። አሁን የጨረቃ ክስተት የምንለው ማለት ነው። የፀሐይ ግርዶሽ ወይ ደግሞ ያ ተፈጥሯዊ ክስተት የፀሐይ ግርዶሽ ያው ቀን የሚከሰት ማለት ነው። ምክንያቱም ያ ጨረቃ በፀሐይና በመሬት መካከል በምትገባበት የሚከሰቱ ክስተቶች ወደ ሶስት አይነት ክስተቶች ይከሰታሉ። ጨረቃም ልክ እንደዚሁ መሬት በ ፀሐይና በጨረቃ መካከል በምትገባበት የሚከሰት ክስተቶች ይከሰታሉ። እነዚህ ከመሬት እይታ የምናያቸው ክስተቶች ናቸው ማለት ነው፣ በቅርብ የምናያቸው። ከዚህ ውጭ ያሉት ደግሞ ክስተቶች ልክ አሁን ያልኩት አይነት ክስተት አይደለም የሚሰጡት። እነዛ ደግሞ በአይናችን ማየት አንችልም ክስተቶቹ፣ ምክንያቱም አንዱ የሰማይ አካላት ይሞትና ሌላውን ይሰጣል ሌላው እንዲኖር ያደርጋል እንዳይጋጩ በስበት ኃይል ደግሞ በጋራ ተጋግዞ ምህዋራቸው ላይ ደግሞ ይዞራሉ እነዚህ ሲዞሩ ለምሳሌ አሁን ኤክሶፕላኔት የምንለው አለ ኤክስትራ ሶላር ሲስተም አለ ከስርዓተ ፀሐያችን ውጭ ያሉት ማለት ነው እነዚህን ደምሮ የ አጠቃላይ የኮከቦች ጥርቅም አንድ ላይ ምንድነው ጋላክሲ ብልን ነው የምንጠራው ያ ጋላክሲ ማለት ነው። እንደዛ አይነት ጋላክሲዎች ደግሞ በአለማችን ውስጥ ወይ ደግሞ በዩኒቨርስ ውስጥ ከቢሊየን እስከ ትሪሊየን የሚገኙ ጋላክሲዎች ይገኛሉ ማለት ነው። ስለዚህ በቁጥር እራሱ ስናየው በጣም ግዙፍ ነው። በዲስታንስም ልክ እንደዚህ ማለት ነው። በመካከላቸው ያለው ርቀትም እንደዚሁ ስፋት አለው። ያ ደግሞ የምንለካው በብርሃን ዘመን፣ በኪሎሜትር፣ በሜትርና አስትሮኖሚካል ዩኒት የሚባሉ ሜጀርመንቶች ያሉ፣ መለካዮች ያሉ፣ በዛ ነው የምንለካቸው። በመሳሪያ ራሱ እስካሁን የተረዳ ነው እያየን ያለ ነው። ራሳችን ከመሬት አካባቢ ውጭ ያሉትን በቴሌስኮፖች ስናየው በጣም እንደ ነጥብ ነው። ራሳችን ራሳችን፣ ማለት መሬትን አይደለም የምናየው እንደ ነጥብ የእኛ ስራ ተጻሄን ነው እንደ ነጥብ የምናየው እንጂ ሌሎቹ ከዛ በታች ያሉትማ ላይታዩም ይችላሉ ማለት ነው። ስለዚህ እነሱን ለማየት ደግሞ ሌሎች ኢንስትሩመንቶች፣ ሌሎች መሳሪያዎች ያሉ እዚህ መሬት ላይ አድርገን የምናያቸው፣ ከሰማይም ደግሞ ስፔስ ላይ አድርገን የምናያቸው ኢንስትሩመንቶች አሉ ቴሌስኮፖች አሉ ማለት ነው። በጥናት ዙሪያ እነዚህ ጥናት ያደርጋሉ። አስትሮኖመሮች ወይ አስትሮፊዚክስ ማለት ነው። በዓለማችን በዩኒቨርሲቲ ውስጥ ያሉት ኮከቦች በአጠቃላይ ወደ አንድ ሴፕታ ቲሊየን የሚባላለ ምንድን ነው፣ በቁጥር ቴን ዘ ፓወር ኦፍ ትወኒ ፎር ማለት ነው። ያን ያክል ኮኮቦች በዩኒቨርሲቲ ውስጥ ጥናት በጥናት የተደረሰ ያን ያክል ይላል። ኤግዛክትሊ ቁጥሩ ሊሆንም ላይሆንም ይችላል። ምክንያቱም ጥናት ላይ ነው ተመስርተን ያንን የምንናገረው ማለት ነው። ስለዚህ እስካሁን ያለው በጥናት የተደረሱትን ያው እየተጠቀም እያለፍን እየተጠቀም ምክንያቱም፣ የሆነ ነገር በጥናትም አገኘን ሰራን፣ ለህብረተሰቡ ተደራሽ በምናደረግበት ሰዓት ላይ ያገኘነው ያንን እያደረስ ነው የምንሄደው እንጂ እያዳረስ እየተገበር ነው የምንሄደው እንጂ ሁሉንም ጨርሰን ለህብረተሰቡ ማድረስ አንችልም። ምክንያቱም ያ ውስንነት አለው፣ የቴክኖሎጂ ውስንነት አለ። እኛ አረዳዳችን የተረዳንበትም ደሞ ደግሞ ውስንነት ስላለው ማለት ነው። ምክንያቱም የሰው ልጅ የተረዳውን ነው ያንን፣ በቴክኖሎጂም በሳይንሱም በእውቀትም በክሎትም ያንን እውቀቱንና ክህሎቱን አንድ ላይ አምጥቶ ምንድነው ቴክኖሎጂ ፈጠረ። አስትሮኖሚ ስለ አጽናፈ ሰማይ ያለንን ግንዛቤ ለማስፋት ህብረተሰቡን የሚጠቅሙ ቴክኖሎጂዎችን ለማበልጸግና በሰዎች ዘንድ ስለ ህዋ በከፍተኛ ደረጃ የማወቅ ጉጉትን ይጨምራል። ዶክተር ሰብልሁምኔ የአስትሮኖሚና አስትሮፊዚክስ ዋና ሥራ አስፈጻሚና ተመራማሪ አስትሮኖሚ ስላለው አበርክቶ ተከታዩን ብለውናል። አስትሮኖሚ በመጥናት ምንድን ነው የሚደረገው? ያ ምርምር ይደረጋል። አስትሮኖሚ አንደኛው ወደዚህ ወደ ህብረተሰቡ ከመምጣቴ በፊት አስትሮኖሚ ለህብረተሰቡ ወይ ደግሞ ለሶሾ ኢኮኖሚክ ለአንድ ሀገር ዕድገት ምንድን ነው ተጽዕኖ ያለው ምንድን ነው የሚያበረክቱ ምሎጋ ከመምጣቴ በፊት ይሄ ሳይንስ እምንትን ነን ያው ትክክል ነው። እኛ እንደ እምንት ነው የምንታየው በእነዚህ መሳሪያዎች ማለት ነው። ሰው ልጅ እነዚህን ጥናት ሲያደርግ የቆየው እንግዲህ አሁን ዛሬ ሀያ አንደኛው ክፍለ ዘመን ላይ ነው ያለነው። የተለያየ መሳሪያዎችን ተጠቅሞ ነው እነዚህን ጥናት የሚያደርጉ አንደኛ መሬትን መሰረት ተደርጎ የሚፈበረቁ ወይ የሚለሙ ቴክኖሎጂዎች ወይ ቴሌስኮፖች ያሉ። ሁለተኛ ሰማይን መሰረት አድርጎ ስፔስን ማለት ነው መሰረት አድርጎ የተፈበረኩ ወይ ደግሞ የለሙ ቴክኖሎጂዎች አሉ። ግራውንድ ላይ ያሉት ቴሌስኮፖች ኦፕቲካል ናቸው። ያው ብርሃንን ነው የሚቀበሉት ኤሌክትሮማግኔቲክ ዌቭ ራዲኤሽን ማለት ነው። መሬት ላይ ያሉ ሁለት አይነት ቴሌስኮፖች ይኖራሉ። ኦፕቲካል ላይትን ተቀብሎ ያንን በትንተና በምርምር ተሰርቶ ለህብረተሰቡ ተደራሽ ይደረጋል። ሁለተኛ ደግሞ ራዲዮ አስትሮኖሚ ነው። አሁን ለምሳሌ ማራአይ አለ ሲግናል አለ ራዲዮ አለ ሞባይል ሴል አለ ቴሌኮሙኒኬሽን አለ። እሱን ደግሞ የሚያጠና መረጃው ከየት ነው? ያ የራዲዮ አስትሮኖሚ ማለት ነው። የዚህ የአስትሮኖሚ ብራንች ስለሆነ ራዲዮ አስትሮኖሚ ወይ ራዲዮ ቴሌስኮፕ አለ። ስለዚህ እነዚህ ሁለት ቴሌስኮፖች ምድር ላይ ተቀምጦ ምድር ላይ ላውንች ተደርጎ ምንድ ነው ጥናት ያካሄዳሉ ማለት ነው። ስለ ሰማይ አካላትን ሶስተኛ ደግሞ በስፔስ ላይ ስፔስ ቤዝድ ቴሌስኮፕ የምንለው ስፔስን መሰረት ያደረጉ ቴሌስኮፖች እነ ሀብል ስፔስ ቴሌስኮፕ፣ ጄምስ ስፔስ ቴሌስኮፕ እና ሌሎች ደግሞ ኤክስሬይ በጣም ሀይ ኢነርጂቲክ የሆነው ሀይል ያላቸው የሰማይ አካላት በመካከላቸው የሚከሰቱን ክስተቶችን ያንን አጎልቶ የሚያሳይና ጥቅማቸውን ለህብረተሰቡ ለኮሚኒቲው ለማድረስ ጥናት የሚያደርጉት ደግሞ ሌሎች ቴሌስኮፖች አሉ። ብዙ ቴሌስኮፖች ነው ያሉ። እነዚህ ከእነዚህ ቴሌስኮፖች ትናንሽ ቴሌስኮፖች አሉ። እነዚህን ቴሌስኮፖች ወይ ምድር ላይ ወይ ደግሞ ስፔስ ላይ ላውንች አድርገን ለምን አስፈለገ? የዛ ላውንች ማድረግ ስለ ሰማይ አካላት ለምንድን ነው ያስፈለገበት? አንደኛው ትልቁ ነገር አስትሮኖሚ፣ ሌሎች ምርምሮች አሉ። የሰው ልጅ ያው ይመረመራል ለማድረስ የሚፈልግበት አለ። እኔ ከየት ነው የመጣሁት? የት ነኝ? አሁንስ የት ነው የምለ በአስትሮኖሚ በየትኛውም ሳይንስ አለም እኛ የአለማችን ሴንተር ላይ ነው ነን ወይ ደግሞ ከዚህ ተነስተን እዚህ ነው የሚል ሳይንስ የለም። እስካሁን የተረጋገጠ ነገር የለም። የት እንዳለን ራሳችን እራሱ አናቅም እኛ ምክንያቱም ሴንተር ላይ ነን ወይ ደግሞ የትኛው ነው ሴንተር የሚለው የሚባል የለም። ስለዚህ ከዚህ ተነስቶ እዚህ ይቆማል የሚል በአስትሮኖሚ በፊዚክስ ወይ በየትኛውም ሳይንስ ዓለም የለም ዲስቲኔሽኑ የለም ማለት ነው። ስለዚህ እነዚህን መጥናት የፈለገበት አንደኛው ቴክኖሎጂን ዲቨሎፕ ለማድረግ ነው፣ ቴክኖሎጂን ለማልማት ነው። ምንድን ነው? አሁን ስፔስ ቤዝድ ቴሌስኮፕ የሆኑት አሁን ሀብል ስፔስ ቴሌስኮፕ እና ጄምስ ዌብ ስፔስ ቴሌስኮፕ በቅርብ ጊዜ የተለቀቁ ማለት ነው። እነዚህ ሰማይ ላይ ላውንች ተደርጎ ጥናት ያደርጋል። እስካሁን ያልተዳሰሱ ከዚህም በፊት ደግሞ የተዳሰሱት እና ኅብረተሰቡ ያገኘው ውጤት አለ። አሁንም ደግሞ ሌላ ይፈልጋል። ከዚህም በፊት የተዳሰሱና የተገኘው ውጤት ለሰው ልጅ ያበረከቱ ምንድን ነው? ከዚህም በፊት ሀቤል ስፔስ ቴሌስኮፕን ጨምሮ ከጄምስ ዌብ ስፔስ ቴሌስኮፕ ውጭ ማለት ነው። አሁን የሰው ልጅ ያገኘበት አንደኛው ራሱን እንዲመረምር ያደረገበት ቴክኖሎጂ ነው። ራሱን ማይንዱን እንዲቀይር ከዛ ቴክኖሎጂ እንዲቨሎፕ በማድረግ ሳተላይቶችን፣ የተለያየ ሳተላይት የቴሌኮሙኒኬሽን ሳተላይት ሊሆን ይችላል፣ የኤርዝ ኦብዘርቬሽን ሳተላይት ሊሆን ይችላል፣ የሚሊተሪ ሳተላይት ማስ ሳተላይቶች አሉ። የተለያየ ሳተላይቶች እንደየዘርፉ ይለያያሉ። የራሱን ሕይወት የራሱን ሕይወትና አኗኗርን ለመቀየር ሰው ልጅ ጥናት ያደርጋል እና ያንን ጥናቱን ለመ ለመሻሻል ደግሞ እነዚህን ኢንስትሩመንቶች ወደ ስፔስ ይለቀቁና ከዛ ምድር ላይ ያለው ጥናቶች ይደረጋሉ። ያ ጥናት ደግሞ ቀጥታ እንግዲህ ወደ ዳቦና እንጀራ የሚመጣ አይነት ነገር ሳይሆን ያንን የሚያመጣ ቴክኖሎጂ ያመርታሉ ማለት ነው። ዲቨሎፕ አድርጎ ስፔስ ላይ አድርጎ ጥናት ያደርጋሉ። ሲዝናልም ሊሆን ይችላል ዋትኤቨር፣ የሄልዚ ፕሮብሌም ሊሆን ይችላል ያንን የሚያጠኑበት ከባቢ ጥበቃ ሊሆን ይችላል የራሱን ደህንነት የሚጠብቅበት እነዚህን ቴሌስኮፕ የሚያመርቱበት ምክንያት አንዱ ይሄንን የሚያግስ ጥናት የሚያደርጉ ቴሌስኮፖች ወይም ኑ ሌሎች መሳሪያዎችን እና ሳተላይቶችን ወደ ሰማይ ላውንች አድርጎ ጥናት ያደርጋሉ። ከዛ በኋላ መረጃውን ይሰበስባሉ ማለት ነው፣ እስከ ከስተ ምድር ድረስ ያለውን ሀይ ሪዞሉሽን ያላቸው ኢንስትሩመንቶችን ወደ ስፔስ ለቆ ማለት ነው። ስለዚህ የሰው ልጅ እስካሁን አስትሮኖሚ ለሰው ልጅ ያበረከተው እስካሁን ምንድን ነው ብለን ብንጠራው እና ኤምአርአይ ቅድም ያልኩት እና ማግኔቶ ሪዞናንስ ኢሜጅ እነ ሲቲዝ ካን ይገኙበታል። ሌሎቹ ደግሞ እነዚህ እነ ቴሌኮሙኒኬሽን፣ እነ ሞባይል በጥቂቱ ያው የሚጠቀሱ ጥቅሞች ናቸው ማለት ነው። የዕለቱ ከምድር እስከ ህዋ መሰናዷችን ያዳመጣችሁትን ይመስል ነበር። በቀጣይ ሳምንት የዚህ መሰናዶ ክፍል ሁለትን ወደ እናንተ እናደርሳለን። ፕሮግራሙን በማዘጋጀት በኩል ፍጹም አለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ እኔ ሰብስቢያ አይሉ ነኝ። ከሌሎች የኢቢሲ ኤፍኤም አዲስ 97 ነጥብ 1 ዝግጅቶች ጋር መልካም ቆይታን እንመኛለን። እስከ ሳምንት ቸረን ሰንብት። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ